the voice of America. ከኢትዮጵያ ግዙፉ ሃይድሮኤሌክትሪክ ኃይል ማመንጫ ግድብ ግንባታ እና አባይ ወንዝ ጉዳይ ጋር የተያያዘው የግብጽና የኢትዮጵያ ድርድር አለመቆሙን ወይም አለመቋረጡን የግብፅ ጠቅላይ ሚኒስትር ማስታወቃቸው ተዘግቧል። ሰለሞን አባተ ዝርዝሩን ይዟል። ሱዳን ዋና ከተማ ካርቱም ላይ ባለፉት ቅዳሜና እሁድ ኢትዮጵያ ግብፅና ሱዳን ባካሄዱት ስብሰባ ላይ የግብፅ ቡድን ይዞ የቀረበውን መተማመን ማጎልበቻ መርህ የሚል ሰነድ ኢትዮጵያ ሳትቀበል መቅረቷ ተዘግቧል። ለምን? በስብሰባውና በቀደሙት ድርድሮች ላይ የተገኙት የኢትዮጵያ የወሰንና ወሰን ተሻጋሪ ወንዞች ጉዳዮች ዳይሬክተር አቶ ፈቅ አህመድ ነጋሽ ለቪኦኤ የሰጡትን መልስ እናስታውስ። አንዱ እንግዲህ ምንድን ነው ለላይ ለታችኞቹ ተፋሰስ የውሃ ዋስትና የመስጠት መሪህ ይላል። ኢትዮጵያ የውሃ ዋስትና እንድትሰጣቸው ማለት ነው። ይህንም ኢትዮጵያ በፍጹም አትቀበለውም። ሌላው ከመረጃ ልውውጥ ጋር የተያያዘ ነው። ለምሳሌ ከመረጃ ልውውጥ ጋር የተያያዘው በናይል የተፋሰስ ትብብር ማዕቀፍ ውስጥ የታቀፈ ስለሆነ ሌላ ስምምነት ውስጥ እኛ አንገባም። ከዛ ውጪ ለምሳሌ ኢትዮጵያ የምትሰራቸውን ስራዎች ቀድሞ የማሳወቅ ፍቃድ የመጠየቅ የማለት ያክል እንዲህ እንዲህ አይነት ከናይል የትብብር ማዕቀፍ ስምምነት ጋር የሚላተም ኢትዮጵያ ከገባቻቸው ግዴታዎች ጋር የሚጋጭ ስለሆነ ለዚህ ነው አንነጋገርም፣ ያልነው። የግብፅ ባለስልጣናት በኢትዮጵያ አቋም ደስተኛ ለመሆናቸውን እየገለጹ ነው። እንዲያውም የግብፅ የውሃ ሀብትና የመስኖ ሚኒስትሩ ኢትዮጵያን በግትረኝነት ሲከሱ ተደምጠዋል። ሕዳሴ ግድብን አስመልክቶ አዲስ አበባ ያለመግባባት ምንጭ የሆኑ ጉዳዮችን ለመፍታት ዝግጁ ሆና ወደ ድርድር ለመመለስ ካልፈለገች በስተቀር ወደ ኢትዮጵያ አልሄድምም ብለዋል። ለመደራደር ማለት ነው። ሚኒስትሩ አብደል ሙታሊብ አልማስሪ አልዩም ለሚባል የኢንተርኔት ጋዜጣ በሰጡት መግለጫ ለሶስቱ ሀገሮች ለጋራ ጥቅሞቻችን የታሰቡ ያሏቸውን ሀያ ደረጃዎችን ማለፋቸውን ገልጸው ኢትዮጵያ ግን አንዳችም እርምጃ አልተራመደችም እያሉ ይከሳሉ። የኢትዮጵያ ባለሥልጣናት ግን ከዚህ ጋር አይስማሙም። እንዲያውም ተቃራኒውን ነው የሚናገሩት። ወደ አቶ ፈቅ አህመድ ልመልሳችሁ። ወደ ሀያ ነጥብ ነው ያሉት ሀያ ነጥብ ነው ያሉት እኔ ማይቻለ ወይም ሀያ ደረጃ ነው ያሉት እንኳን ሀያ ደረጃ ሊሄዱ አንድም ደረጃ አልሄዱም በአንድ መልኩ መጥተው ያላገኙትን በሌላ መልኩ የመውሰድ ነው ቅድም እንዳነሳሁት የኮሚቴ አባል የሆኑ አሉ ኢንተርናሽናል ኤክስፐርቶቹ ከዛ አይ የሚለውን ምክንያት ማቅረብ ሲያቅታቸው ምክንያት አቅርቡ ብለናቸው ነበር የሚያስፈልግበት እኛ የማያስፈልግበትን ምክንያት አቀረብንና እነሱን የሚያስፈልግበት ምክንያት አቅርቡ ስንላቸው ሊያቀርቡ አልቻሉም ወደ ሀያ ሰላሳ ደቂቃ ወስዶ ወጥቶ ተመካክሮ የለንም ነው ያሉት። ስለዚህ የመጀመሪያ ስብሰባ ለምሳሌ በዛ መልኩ ነው ልተላለፍ የቻለው። አሁን ተመልሶ አንድ ደረጃ ሄድን ያሉት ምንድን ነው? የኮሚቴ አባል ይሁን የተባለው ኢንተርናሽናል ኤክስፐርት ለብቻው በፓናል ተደራጅቶ ይምጣ አሉ እንጂ የቀረየሩት ምንም ነገር የለም ማለት ይቻላል። ግብጻዊው የውሃ ሚኒስትር ለኢትዮጵያ ሕዝብ በቀጥታ ባስተላለፉት መልእክት እኛ ከእናንተ ጋር ተቀናቅነን አናውቅም፣ አንቀናቀንምም ግብጽ በህዳሴ ግድብ ፕሮጀክት ላይ ያላት አቋም እናንተን ለመቃወም አይደለም። በአካባቢያዊም ሆነ በዓለም አቀፍ ደረጃ እያንዳንዱ አንዱ በሚገነዘባቸው ተጨባጭ እይታ ላይ የተመሰረቱ ናቸው። በኢትዮጵያ በኩል በቂ የቴክኒክ ጥናቶች ካለመደረጋቸው ለልማት ወይም የሦስቱን የምስራቅ ናይል ተፋሰስ ሀገሮች ግብፅ፣ ሱዳንና ኢትዮጵያን የውሃ ፍላጎቶች ላለመጉዳት ዝግጁ ካለመሆኗ ግድቡ በኢትዮጵያ ሕዝብ ሀብት ላይ ካሉት ሪስኮች በተጨማሪ ብለዋል። ኢትዮጵያ ግድቡን ለመስራት የገንዘብ ችግር ያለባት መሆኗንም የጠቆሙት ሚስተር አብደል ሙታሊብ ግብፅ በቴክኒካዊ በህግና በፖለቲካ አቋሟ እምነት እንዳላት በአጽንኦት ተናግረው፣ ኢትዮጵያ ግን ከግብፅ ጋር በሐሳብ ለመገናኘት አልፈለገችም ብለዋል። ምንም እንኳ የግብፁ ሚኒስትር ኢትዮጵያን በግትረኝነት ከሰው አዲስ አበባ እንደማሄዱ ይናገሩ እንጂ አቶ ፈቅ አህመድ ግን ቀና ይቆረጥ እንጂ ወገኖቹ እንደገና ለመገናኘት ተነጋግረው መለያየታቸውን ገልጸዋል። ይህ በእንዲህ እንዳለ የግብፅ ጠቅላይ ሚኒስትር ሀዘም ኤል ቤብላዊ አህራም ኦንላይን ለተባለ የኢንተርኔት መገናኛ ብዙኃን ትናንት ሲናገሩ ከኢትዮጵያ ጋር በግዙፉ ግድቧ ላይ የያዝነው ንግግር ወደፊት መግፋት ቢያቅተውም አልተቋረጠም ወይም አልተቋጭም ብለዋል። ምንም አይነት ድርድር በአንድ ዙር ተጠናቆ አያውቅም ብለዋል የግብፅ ጠቅላይ ሚኒስትር። አንዳንድ ጉዳዮች ግን በድርድሮቹ መሀል መንገድ ላይ ተደንቅረዋል ሲሉ ጠቅላይ ሚኒስትር ቤብላዊ አክለዋል። የግብፅ የመስኖ ሚኒስቴር ባለስልጣን ከትናንት በስቲያ ሰጥተሁት በነበረ መግለጫ የኢትዮጵያ መንግስት የግድቡን 30 ከመቶ አጠናቅቄአለሁ የሚለው የመገናኛ ብዙሃን ፍጆታ ነው ይበሉ እንጂ የኢትዮጵያ ባለሥልጣናት ግን የግድቡ ግንባታ በታቀደለት ጊዜ እንደሚጠናቀቅና በተያዘው መርሃ ግብር መሠረትም እየተከናወነ መሆኑን በየወቅቱ ሲገልጹ ይሰማሉ።